ጋቢና ቪኦኤ፣ ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማግዜር ነው። ጋቢና ቪኦኤ አስገባቸው። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ለሰላሳ ደቂቃዎች አብረናችሁ ጫፍ እንደርሳለን። መስታወት አድርገውም እዚህ ጋቢና አብራኛለች። ሰላም እንደምናመሻችሁ። በዛሬው ዝግጅታችን ኢትዮጵያ የውጭ ጉድፈቻ የከለከለችበትን አዋጅ ምክንያቶች ይዘናል። ደረጃ በሀገራችን ማህበረሰብ በተወለዱበት አካባቢና ማህበረሰብ አቅም ማሳደግ ይቻላል። እስካሁን ድረስም አቅማችንና ሟጠን አልተጠቀምንም የሚል እና ሌሎችም ተጨባጭ የሆኑ እንቅስቃሴዎች ተደርገው ያየናቸው ተሞክሮች ስላሉ ነው። አንደኛው ሁለተኛው፣ የማንነት ጥያቄ ትልቁ የማንነት ጥያቄ ነው። በተመሳሳይ ዘገባ ሀገሮች በሀገር ውስጥ ወይም በውጭ ሀገር የጉዲ ፈቻ አሰራራቸውን በኢንፎርሜሽን ቴክኖሎጂ እንዲያቀላጥፉ የተያያዘ ጥረትንም የሚያስቀኝ ዘገባ አካተናል። Currently, um, Tyler Technologies in a cloud-based format. ታይለር ቴክኖሎጂ መረጃዎችን በድረገጽ የርቀት መረጃ ቋት የሚያስቀምጥ ነው። የኢትዮጵያ መንግሥት እስረኞችን ለመፍታት ያሳለፈው ውሳኔ ቤተሰቦችን በጉጉት እንዲጠብቁ ከማድረግ ውጪ እስካሁን የተወሰደ እርምጃ የለም ይላሉ ሁለት የጋቢና እንግዳ የሆኑ ጋዜጠኞች። መግለጫው ከተሰጠ በኋላ እንዲከላከሉ የተበየነባቸው አሉ። በርካታ እስረኞች ተፈረደባቸውም አሉ። ዛሬ እንደውም በአጋጣሚ ብዙ ሰዎች አግኝቻለሁ። አንዷ የጋዜጠኛ የበሸታየ ባለቤት ነበረች። በጣም ተስፋ እያደረገች ነው። በሚያሳዝን ሁኔታ ግን ምንም አዲስ ነገር የለም። አስተያየቶቻችሁን ፌስቡክ አትቪ አማሪክ ላይ እንቀበላለን። አድርሱን። ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። የዩናይትድ ስቴትስ የምክር ቤት አባላት በመንግስት ባጀትና በኢሚግሬሽን ጉዳይ ስምምነት ላይ ለመድረስ ጊዜ እያጠረባቸው ነው። በባጀት ምደባ ላይ ያለው ትግል በመጪው ሳምንት የመንግስት ስራ መዘጋትን ሊያስከትል ይችላል። ዲሞክራት የምክር ቤት አባላት ከ800 ሺህ በላይ የሚሆኑት ወጣት ፈላሾች ጉዳይ ከማንኛውም አይነት የባጀት ስምምነት ጋር እንዲያያዝ እንዲያዝ ይፈልጋሉ። በልጅነታቸው ወደ ዩናይትድ ስቴትስ ለገቡት ህጋዊ ፈቃድ ለሌላቸው ፍልሰተኞች የተሰጠው የመኖሪያ ፈቃድ እንዲቀጥል ነው ዲሞክራቶቹ የሚፈልጉት። አንድ የህግ መምሪያ አባላት የሆኑ ሪፖብሊካውያን ቡድን ሰፋ ያለ ይዘት ያለው የኢሚግሬሽን ለውጥ እንዲደረግ የሚጠይቅ ሀሳብ አቅርቧል። ዲሞክራቶቹ ያቀረቡት ማሻሻያ ከቤተሰቦቻቸው ጋር በልጅነታቸው እዚህ ሀገር ሲገቡ የተሰጣቸው ጊዜያዊ ፈቃድ ሲያበቃ ለሶስት አመታት እንዲራዘም የሚለውንም ያጠቃልላል። አንድ የካሊፎርኒያ የፌዴራል ዳኛ በልጅነታቸው ወደ ዩናይትድ ስቴትስ ለገቡት አሁን ወጣት ለሆኑ ፍልሰተኞች የተሰጠው ፈቃድ እንዲጸና የትራምፕ አስተዳደርን ያዘዙ ቢሆኑም ወጣቶችን ላይጠቅም ይችላል ተብሏል። የዩናይትድ ስቴትስ የወረዳ ፍርድ ቤት ዳኛ ዊሊያም አልሱፕ የኢሚግሬሽን ባለሥልጣኖች የወጣቶቹን የማመልከቻ ሂደት ማየት እንዲጀምሩ ባለፈው ማክሰኞ አዘዋል። ይህ ውሳኔ የሚመለከተው ፕሬዚዳንት ትራምፕ ባለፈው መስከረም ወር እንዲቆም ያደረጉትን ዳካ መርሃ ግብር ነው። ለመጀመሪያዎቹ ማመልከቻ አቅራቢዎች አይሰራም ተብሏል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ፕሬዚዳንታዊ ውድድር ከሩሲያ ጋር ግንኙነት የነበረው እንደሆነ ከሚመረምሩት ልዩ ካውንስል ሮበርት ሙለር ጋር ተገናኝተው የሚነጋገሩበት ሁኔታ ያለ እንደማይመስላቸው ትራምፕ ተናግረዋል። ትራምፕ ትላንት ይህን ያሉት ከኖሮ የጠቅላይ ሚኒስትር ኤርና ሶልበርግ ጋር ተገናኝተው ከተነጋገሩ በኋላ በተካሄደው ጋዜጣዊ ጉባኤ ላይ ነው። ከሩሲያ ጋር የተደረገ መመሳጠር የለም፣ ስለሆነም ሙለር ከእሳቸው ጋር ሊነጋገሩ የሚችሉበት ሁኔታ አይኖርም ብለዋል። ከሩሲያ ጋር የተመሳጠሩት ዲሞክራ ቶች ናቸው ሲሉም አክለዋል። በሚካሄደው ምርመራ መሰረት የሙለር ምርማሪ ቡድን ፕሬዚዳንት ትራምፕን ሊያነጋግር እንደሚፈልግ ሙለር ለፕሬዚዳንቱ ጠበቆች አመላክተዋል። በስተ መጨረሻም የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ባለፈው አመት የተደረገው የምርጫ ሂደታቸውን ለመሰለል የሀገሪቱን የስለላ ፈቃድ ሕግ ተጠቅመዋል ሲሉ ዛሬ ተናገሩ። ያቀረቡት ማስረጃ ባይኖሩም የውጭ የስለላ ሕግ በምርጫ ዘመቻቸው ላይ ስለላ ለማድረግ ሳይጠቀሙበት አልቀሩም ብለዋል። በሌላ በኩል ደግሞ ፕሬዚዳንታዊ ዘመቻቸው ከሩሲያ ጋር ግንኙነት የነበረው እንደሆነ ከሚመረምሩት ልዩ ካውንስለር ሮበርት ሞለር ጋር ተገናኝተው እንደሚነጋገሩ ገልጸዋል። ይህን ይመስላል የምሽቱ ዜናዎች። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማግዜርና እኔም መስታወት አራጋው አብረን ከአድማስ ስንሻገር እንላቸዋለን። ጋቢና ቪኦኤ ስ ፕሮስ ቀዳሚው ዝግጅታችን ኢትዮጵያ የውጭ የጉድፈቻ አሰራርን በአዋጅ መከልከሏን ይመለከታል። በፓርላማ ተሻሽሎ የቀረበው የቤተሰብ ህግ ውስጥ ከተካተቱ ማሻሻዮች አንዱ የውጭ ጉድፈቻን የተመለከቱ ሁለት አንቀጾች አሉት። የኢትዮጵያ መንግስት ያለበቂ ማስታወቂያ ድንገት የውጭ ጉድፈቻ አሰራርን በጊዜያዊነት ካቆመ በርካታ ወራት ተቆጥረዋል። የውጭ ሀገራት ከዚህ ቀደም በጉድፈቻ አሳዳጊዎች እጅ አንዳንድ ኢትዮጵያውያን ህጻናት ለግፍ ይዞታና አልፎም ለግድያ መብቃታቸው እንደ አንድ ምክንያት ቀርቧል። ሌሎቹ ምክንያቶች አሉ። እስክንድር ፍሬው ተከታዩን ልኳል። በሂደት ላይ የነበረው እገዳ በህግ ተደግፈዋል። ሲሰራበት የነበረው ረቂቅም በህዝብ ተወካዮች ምክር ቤት ጸድቋል። አዎ፣ ኢትዮጵያ የውጭ ጉዲፈቻን አግዳለች። የህዝብ ተወካዮች ምክር ቤት ትናንት ባካሄደው ስብሰባ ነው ኢትዮጵያውያን ህጻናት በውጭ አገር ዜጎች አማካኝነት በጉዲፈቻ ወደ ውጭ አገራት እንዳይሄዱ የሚከለክል ህግ ያጸደቀው። በመቶዎች የሚቆጠሩ ሕፃናት በየዓመቱ በጉዲፈቻ በተለይም ወደ አሜሪካና አውሮፓ ሲሄዱ ቢቆዩም አዲሱ ሕግ ይህንን ያስቀራል። ይህ ሕግ በነጋሪት ጋዜጣ ከወጣበት ጊዜ ጀምሮም የውጭ ዜግነት ያላቸው ቤተሰቦች ኢትዮጵያውያን ሕፃናትን በጉዲፈቻ መውሰድ አይችሉም። የውጭ ጉዲፈቻ እንዲከለከል መነሻ የሆኑት ዋና ዋና ምክንያቶች ከሕፃናቱ ደህንነትና ማንነት ጋር የተያዙ መሆናቸውን የሴቶችና ሕፃናት ጉዳይ ሚኒስቴር አስታውቋል። የሚኒስቴሩ የህዝብ ግንኙነት ዳይሬክተር አቶ አለማየሁ ማሞ ለአሜሪካ ድምጽ ያብራሩት ይሄንኑ ነው። በተለይ የውጭ ጉዲፈቻን በተመለከተ ለመከልከሉ ወይም ደግሞ እንዲቆም የተደረገበት ዋና ምክንያት እንደኛ ሕፃናቱን በሀገር አቀፍ ደረጃ በሀገራችን ማህበረሰብ በተወለዱበት አካባቢና ማህበረሰብ አቅም ማሳደግ ይቻላል። እስካሁን ድረስም አቅማችንና ሟጠን አልተጠቀምንም የሚል እና ሌሎችም ተጨባጭ የሆኑ እንቅስቃሴዎች ተደርገው ያየናቸው ተሞክሮች ስላሉ ነው። አንደኛው ሁለተኛው የማንነት ጥያቄ ትልቁ የማንነት ጥያቄ ነው። የማንነት ጥያቄው ምናልባት ህጻናቱን በአስቸጋሪ ሁኔታ ውስጥ በመገኘታቸው ምክንያት ሊደገፉ ወይም ሊረዱ ይችላሉ። በተለይ ከሀገር ከወጡ ወደ ውጭ በሚሄዱበት ጊዜ የተሻለ ህይወት ያገኛሉ የሚል የተዛባ የአመለካከት ችግር አለ። ህብረተሰቡ ሲወጡና ና እዛ አካባቢ ሲደግፉ ያድጋሉ የሚል አስተሳሰብ አለ። ነገር ግን በአብዛኛዎቹ በህጻናቶቹ ላይ የምናየው ነገር እኔ ማን ነኝ፣ ከየት ነው የተወለድኩት፣ በተለይ በቃ ቤተሰቡን የቤተሰቡን አድረግ የመፈለግ ና በትክክል ደግሞ የሚወስዷቸው ሰዎችም በአግባቡ ልጆቹን ለመደገፍ ና በትክክል ለመደገፍ ብቻ የሚከናወን ተግባር አልነበረም። ልጆቹ ለተለያዩ አደጋዎች የተጋለጡበት ምክንያቶች ነበሩ። እነዚህ ምክንያቶች በተለያየ አቅጣጫ እየመጡ ሲመጡ ይህንን ማድረግ የሚቻለው እስቲ አቅማችንን አሟጠን እንጠቀም ነው ለደረሰበት መግባባት ና አቅማችንን ማሟጠን ለመጠቀም የሄድንበት ርቀት አሁን በአስተማማኝ ደረጃ ላይ ነው የሚገኘው። በጉድፈቻ ወደ ውጭ ሀገራት የሚሄዱት ሕጻናት የሚገጥማቸው ችግር ከሀገር ውስጥ የሚጀምር መሆኑንም ነው አቶ አለማየሁ ያብራሩት። እኛም እዚህም ሀገር ውስጥ የሚከናወኑ ተግባራት አለ። ያመለካከት ችግር አለ። መውጣት ይጠቀማሉ ልጆቹ ተብሎ የሚታሰቡበት አስተሳሰብ ስለነበረም ጀምር ነውና መጠቀሚያም ነበሩ። አሁን አንደኛ ልጆቹ ከቶ ከቤተሰቦቻቸው ተነስተው እስከ ውጪ ጉዞ የሚያደርጉበት በእያንዳንዱ የሚከናወኑ የተለያዩ ህገወጥ ተግባራት አሉ። እነዚህ ህገወጥ ተግባራት በተለያየ አቅጣጫ ስውር እንቅስቃሴዎች ምንትን የሚሉ ስለሆኑ በጣም በሚያስቸግር ሁኔታ ለምሳሌ የሄዱት ህጻናት ወላጆቻቸው የሞቱባቸው ወላጅ የሌላቸው ተብሎ ነው የሚሄዱት። በተጨባጭ ግን የእያንዳንዱን ህጻናት ወደ ኋላ ፈትሸን ብናይ ቤተሰብ ያላቸው ነገር ግን ምናልባት የኢኮኖሚ ችግር ያለባቸው ሊሆኑ ይችላሉ። ከዛ ውጭ ግን ህጻናቶች በትክክል ቤተሰብ አልባ ሆነ ወይም የእናት አባት ህይወት አለመኖር ወይም ደግሞ በተለያየ ሁኔታ የተጠላለፉ ለዚህ ችግር ህጻናቶችን የሚዳርጉ ምክንያቶች ስለነበሩ እነዛ ምክንያቶች ነው መጀመሪያ ማንሳት የሚገባውና ለዚህም ደር ሲቆም ልጆቹ በትክክልም ተጠቃሚ ይሆናሉ ብለን እንድናስብ ያደርጋል። በጉዲፈቻ ወደ ውጭ ሀገራት የሚሄዱ ህጻናትን ደህንነት ለመጠበቅና አሰራሩንም ውጤታማ ለማድረግ ጥረቶች ሲደረጉ መቆየታቸውንም ዳይሬክተሩ ተናግረዋል። ህገወጥ የጥቅም ትስስርን ለማስቀረት የተደረገውን ጥረት ተከትሎም በጉዲፈቻ የሚሄዱ ህጻናት ቁጥር እየቀነሰ እንደነበር አስታውሰዋል። ቀደም ሲል የሚሄዱት ህጻናት ቁጥር ከፍተኛ እንደነበር በኋላ ላይ ግን በአመት ወደ 400፣ 300 ና 200 እየቀነሰ መምጣቱንም ነው የጠቀሱት። የነበረው አሰራርም ችግሮች እንደነበሩበት አስረድተዋል። እነዚህ ችግሮች አንድ ላይ ተጠቃለው አብዛኛዎቹን የጎዳ ነው የሚል ምድምዳሜ ላይ ያደርሰናል። እንግዲህ ቀደም ሲል እንደገለጹልኝ ከሆነ ብሔራዊ የህጻናት ፖሊሲ ተቀርጿል። በመንግስት በኩል መንግስት ምቹ የሆኑ ወይም መደላደሎችን ለመፍጠር ጥረት ሲያደርግ ቆይተዋል። በሀገር ውስጥ ህጻናቱ እንዲያድርጉ ኢትዮጵያ ግን ምን ያህል ዝግጁ ነች አሁን እነዚህ እንግዲህ ህጻናቶቹ በችግር ነው የሚሄዱት ወይም በችግር ላይ ያሉ ህጻናት ናቸው ብለውኛል እርስዎም ቀደም ሲል ወላጅ አልባ የሆኑ ህጻናት እና ኢትዮጵያ ምን ያህል ዝግጁ ነች እነዚህን ህጻናት አገር ውስጥ እንዲያድጉ ለማድረግ በመንግስት በኩልም ሊሆን ይችላል ወይስ ኢትዮጵያውያን የአገር ውስጥ ጉዲፈቻን እንዲለምዱ እርግጥ በኢትዮጵያ ባህል ውስጥም ያለ ነገር ነው ነገር ግን እንዲስፋፋ ይደረጋል የሀገር ውስጥ ጉዲፈቻ እንዲስፋፋ እናደርጋለን ከሚል ተስፋ ነው ይሄ ውሳኔ የተወሰደው። ተስፋ ብቻ ማለት ያስቸግራል እና በጠቅላላ ማህበረሰቡን የማነቃነቅ የሃይማኖት አባቶችን አሁን በምክትል ጠቅላይ ሚኒስትሩ መሪነት ወይም ደግሞ በሳቸው ሰብሳቢነት የተዋቀረው ህዝባዊ ንቅናቄ ትልቁ ስራው የግንዛቤ ማስጨበጥ ስራ ነበር። የግንዛቤ ማስጨበጥ ስራው በሃይማኖት አባቶች በሀገር በምን ላይ ነው ግንዛቤ ያስጨበጡት? ምንም በተመለከተ ህጻናቱ ህጻናቱ ባደጉበት አካባቢና ማህበረሰብ ደግ ይችላሉ ህጻናቱን ከማንነት ቀውስ መልካም ስብዕና ተላብሰው እንዳያድጉ ከሚያደርጉ ችግሮች ራሳችን በራሳችን ልክ ለህዳሴው ግድብ በአንድ ላይ እንደተነሳ ነው ህጻናቱንም ለመደገፍ በአንድ ላይ ብንነሳ ልጆቹን መደገፍ አቅማችን አሟጠን ከተጠቀም እንችላለን ነው። የውጭ ጉዲፈቻን ለማስቀረት በፓርላማ የወጣው ህግ ትውልደ ኢትዮጵያውያን ቤተሰቦችን እንዴት እንደሚያስተናግድ ግልጽ አይደለም። አዲሱ ህግ በነጋሪ ጋዜጣ ከወጣ በኋላ የአፈጻጸም መመሪያዎች እንደሚዘጋጁ የተናገሩት አቶ አለማየሁ ይህ ሲሆን ሁሉም ነገር ግልጽ እንደሚደረግ ጠቁመዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እያደመጣችሁት ያላችሁት ጋቢና ቪኦኤ ነው። በሄኖክ ሰማያ እግዚአብሔርና በመስተዋት አረገው እየተዘጋጀ የሚቀርበውን ፕሮግራም ጋቢና ቪኦኤ ራዲዮ ሰገሌ አሜሪካ ራ ገቢና ወደሚቀጥለው ዘገባችን ነው የምናልፈው። እንደ ኢትዮጵያ ባሉ በማደግ ላይ ያሉ ሀገሮች አሳዳጊ ቤተሰብ የሌላቸው ህጻናት በሀገር ውስጥ ወይም ከሀገር ውጭ የጉዲፈቻ አሳዳጊ እንዳያገኙ ከሚያግዱ ምክንያቶች አንዱ የመረጃ ክፍተት መኖሩ ነው። በርካታ ሀገሮች በወረቀት ላይ ተበታትነው በመዝገብ የተቀመጡ ሰነዶች ልጆችን፣ አሳዳጊ ቤተሰቦችን ለማገናኘት ከባድ ፈተና እየፈጠሩ ነው። በሀገር ውስጥ የሚገኙ የማደጎ ቤቶች፣ የሀገር ውስጥና የውጭ ጉዲፈቻ ፈላጊዎችና የመንግስት ተቆጣጣሪዎች በጋራ የሚጠቀሙበት የድረገጽ የስነድ ማህደር ለመገንባት የተያዘ ጥረትን የሚያስቀኝ ዘገባ ነው። ቀጣዩ ዘገባችን ታሂራ አለን የዘገበችውን ሄኖክሰን ማዝጌር ያቀርበዋል። አሜሪካዊው ጡረተኛ ክሬግ ጄነተን እና ባለቤቱ የመጀመሪያ ልጃቸውን በጒድፈቻ ከሄይቲ ሲያፈላልጉ የተጓተተና በአግባቡ ያልተደራጀ የጒድፈቻ አሰራርን አስተዋሉ። ፈተናዎቹን አልፈው ሦስት ልጆችን ከሄይቲ በጒድፈቻ ቤተሰብነት በማሳደግ ላይ ናቸው። በአንድ ሕፃን ሕይወት ውስጥ እያንዳንዷ ቀን ትርጉም አላት ካልን ለምንድን ነው በቢሮክራሲ የተጠፈነጉ የጉዲፈቻ አሰራሮች በዓለም ዙሪያ የተንሰራፉት ብለን መጠየቅ አለብን። እንደዚህ ዐይነት ያልተቀላጠፉና ጊዜ የሚፈጁ አሰራሮች በርካታ ቤተሰቦችን ያደክማሉ። የጀነተን ቤተሰብ በእነሱ ያስተዋሉትን የተጓተተ የጉዲፈቻ አሰራር በተቀላጠፈና ግልጽነት የተሞላበት አሰራር ለመተካት አሰቡ። ነገር ግን እንደዚህ ዐይነት ሰፊ ዓለም አቀፋዊ አድማስ ያለውን ሥራ በቅንጅት ካልሆነ ብቻቸውን ሊሰሩት እንደማይችሉም ተረዱ። ከሶስት ዓመታት በፊት በሃርቫርድ ዩኒቨርሲቲ የመጀመሪያ ጉባኤያችንን አካሄድን። ከዓለም ዙሪያ የአስራ ስምንት አገሮች ተወካዮች ተካፍለው አሉብን ያሏቸውን ፈተናዎች አስመልክቶ ተወያየን። የተረዳ ነው በብዙ አገሮች የጉዲፈቻ አሰራር ስርዓት በአግባቡ ያለመዘርጋትና በቤተሰብ አልባ የሆኑ ሕፃናት ቁጥር በአግባቡ የሚያሳዩ መረጃዎች እንኳን እንደሌላቸው ነው። ክሬግ ጀነተን ከዚህ ጉባኤ በኋላ የአሜሪካ የቴክኖሎጂ ኩባንያዎችን እንዲረዱት ማጠያየቅ ጀመረ። አስቀድሞ ወደ ማይክሮሶፍት ኩባንያ የእርዳታ ጥሪ ያደረገ ማይክሮሶፍት እንደዚህ አይነት ብሔራዊ የመረጃ አሰባሰብ ላይ ወደሚሠራው ታይለር ቴክኖሎጂስ መሩት። ብሩስ ግራም የታይለር ቴክኖሎጂ የስትራቴጂ ዋና ሥራ አስኪያጅ ነው። ኩባንያው በአሜሪካ አርባ ከመቶ የሚሆኑ የፍርድ ቤት ሰነዶችን በድረገጽ ዲጂታይዝ አድርጎ በማስቀመጥ የሚሰራ ነው። በዓለም ዙሪያ ሕፃናትና በጉዲፈቻ አብሯቸው ሊኖሩና ሊያሳድጉ የሚፈልጉ ቤተሰቦችን የሚያገናኝ አምድ ለመፍጠር ቻለን። ማዕከላዊ የመረጃ ቋቱን የሚቆጣጠሩ አገሮቹ ራሳቸው ናቸው። ሕፃናቱ በአገር ውስጥም ሆነ በውጪ አሳዳጊ ቤተሰቦችን እንዲያገኙ የሚሰሩትና በመጨረሻም ሕፃናቱንና ቤተሰቡን የማገናኘቱ ኃላፊነት የራሳቸው ይሆናል። ስለዚህ ነባራዊ ሁኔታውን በፍጥነት ለመቀየር የሚችል ቴክኖሎጂ ነው። የመረጃ ቋቱ የሕፃናቱን ዕድሜ፣ የትውልድ ስፍራ፣ አሻራ፣ የጤና ሁኔታ ወዘተ የሚዘረዝር ሲሆን አልፎም በጉድፈቻ ቤተሰብ ሲያገኙም የአሳዳጊዎች መረጃ አድራሻ፣ የመሳሰሉትን ያካተተ ይሆናል። ለመረጃ ቋቱ የሚከፈለው ገንዘብ በአመት አንድ ዶላርስ ብቻ ነው። አሁን አንድ ዶላርስ ለአንድ ሀገር በአመት። ለዚህም ምክንያቱ የገጹን ኃላፊነትና የደህንነት ቁጥጥር በታይለርስ ቴክኖሎጂ ኩባንያ ለማድረግ ታስቦ ብቻ እንደሆነ ያስረዳሉ። የመረጃ ቋቱ ስም ችልድረን ቺልድረን ሶፍትዌር ይባላል። የሕፃናትን ደህንነት ለማስቀደም ያለመ መሆኑን ለመግለጽ የተሰጠው ስም ነው። ሊዛ ፍሬዥር ይህንን የመረጃ ቋት ከገነቡት ኢንጂኔሮች አንዷ ናት። የመረጃ ቋቱን የሚመራው የኮምፒውተር ቴክኖሎጂ ሀገሮች ወላጅ እና አሳዳጊ ቤተሰብ የሌላቸው ጠባቂ ወይም የማደጎ ቤት ያልተካተቱ ህጻናት ቁጥር ምን ያህል እንደሆነ እንዲያውቁ ያስችላቸዋል። ከዚህም በተጨማሪ እነዚህን ህጻናት ከጉዲፈቻ ወይም የማደጎ ቤቶች ጋር ለማገናኘት እንዲችሉ አቅም ይፈጥርላቸዋል። በዋሽንግተን ዲሲ ይህንን ቴክኖሎጂ እንዲረዱና እንዲግባቡት ከዓለም ዙሪያ ከተሰባሰቡ ሀገሮች ኢትዮጵያን ጨምሮ በርካታ የአፍሪካ ሀገሮች መንግስታት ተወካዮች ተገኝተዋል። እንደ ቶጎ ጋናና ቤኒን የመሰሉ ሀገሮች ደግሞ ቴክኖሎጂውን በጥቅም ላይ ለማዋል ተዘጋጅተዋል። ኢቮን ሮማን የጋና የማኅበረሰብ ልማት ሚኒስቴር ሠራተኛ ናት። ስኬታማ ለመሆን የሚያስችለን ቁልፍ መገልገያ ነው ብለን እናምናለን። በተለይ ሕጻናትን ሊያሳድጓቸው ከሚችሉ ቤተሰቦች ጋር ለማገናኘት አይነተኛ ቴክኖሎጂ ነው። ብሩኖ ገንቢቶ የቤኒን የሕጻናት እና ወጣቶች ሚኒስቴር ወኪል ነው። ይሄ የመረጃ ቴክኖሎጂ ጠቃሚ ነው። ሕጻናትና አሳዳጊ ቤተሰቦችን የሚያገናኝ መሆኑ በተለይ አዲስ አሰራር በመዘርጋቱ ረገድ ወሳኝነት አለው። የዛምቢያ የማኅበረሰብ ልማትና ብሔራዊ ጉዳዮች ሚኒስቴር ኤምሪ ካባንሺ በሀገራቸው ውስጥ ምን ያህል ሕጻናት ወላጅ አልባ እንደሆኑና አልፎም በማደጎ ቤቶች የሚገኙትን ቁጥር በአግባቡ እንደማያውቁ ይናገራሉ። በዚህ ምክንያት ሀገራቸው ቴክኖሎጂውን በስራ ላይ ልታውለው መጓጓታን ነው የተናገሩት። በሀገራችን የሚገኙ ሕጻናት ምን ያህሉ በዓለም አቀፍና በሀገር ውስጥ የማደገው ቤተሰቦች በጉዲፈቻ እንደሚኖሩ የሚታወቅ ነገር የለም። ምንም አይነት የተቀናጀ ማዕከላዊ መረጃ የለንም። እንዲያውም ከሁለት ዓመታት በፊት ይህንን የመረጃ ቋት ቴክኖሎጂ አግኝተን ቢሆን ምንኛ መልካም እድል ይሆንልን ነበር። የታይለር ቴክኖሎጂስ ሥራ አስኪያጅ ማርክ ሽዋርትስ የሕፃናትና ቤተሰቦችን የግል ማኅደር የሚያስቀምጠው የመረጃ ቴክኖሎጂ ቋት ከፍተኛ ጥበቃ የሚደረግለት እንደሆነ ይናገራሉ። ቤተሰቦችና ሕፃናትን ለመከላከልና የግል መረጃዎቻቸውን ለመጠበቅ የሚችል መሆኑን ነው የሚያስረዱት። ታይለር ታይለር ቴክኖሎጂ መረጃዎችን በድረገጽ የርቀት መረጃ ቋት የሚያስቀምጥ ነው። ዩናይትድ ስቴትስ ውስጥ አርባ ከመቶ የሚሆኑ የፍርድ ቤት ሰነዶችን በጥብቅ ደህንነትና ጥበቃ እናስቀምጣለን። እነኚህ የደህንነት ማረጋገጫ መስፈርቶች ማለትም ለአሜሪካውያን የሠራ ናቸው ለቺልድረን ፍርስት ቴክኖሎጂም የሚውሉ ይሆናሉ። ስለዚህ ለሁሉም ወገኖች አስተማማኝ የመረጃ ቋት ገንብተናል። የዚህ የመረጃ ቋት ፈጣሪዎች በጉዲፈቻ ከሀገር የሚወጡ ሕፃናትና ቤተሰቦች መረጃዎችን በቀጥታ ሊያክሉ የሚችሉበት አሳታፊ አምድም አለው። እያደመጣችሁ ያላችሁት ጋቢና ቪኤን ነው። የጂጂ ሽባባውን ሙዚቃ እንግዲህ ጋባር ግን ወደሚቀጥለው ዘገባችን እናልፋለን። ገዢው የኢትዮጵያ ፓርቲ ኢህአዴግ ለ18 ቀናት ካደረገው ግምገማና ግምገማውን ተከትሎ በጽሁፍ ካወጣው መግለጫ በኋላ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝን ጨምሮ የአራቱ ፓርቲ አመራሮች በጋራ በሰጡት መግለጫ የፖለቲካ ምህዳሩን ለማስፋት በፍርድ ቤት የተፈረደባቸው ወይም ደግሞ በአቃቤ ሕግ ክስ የተመሰረተባቸው እና ጉዳያቸው እየተጣራ የሚገኙ የፖለቲካ አመራሮችም ሆነ ግለሰቦች አንዳንዶቹ ክሳቸው ተቋርጦ ወይም ደግሞ የምህረት ሕጉ በሚፈቅደው መሰረት ምህረት ተደርጎላቸው እንደሚፈቱ ከተገለጸ ዛሬ ዘጠኝ ቀን ተቆጥሯል። ጉዳዩ በቅርብ የሚከታተሉ ጋዜጠኞችና፣ የሰብአዊ መብት ተሟጋቾች፣ የእስረኛ ቤተሰቦች የቤተሰቦቻቸውን መፈታት በጉጉት ከመጠባበቅ ውጭ የተፈጠረ አዲስ ነገር የለም ይላሉ። ጽዮን ግርማ ከዚህ ቀደም በእስር ካሳለፉ የዞን ዘጠኝ የኢንተርኔት አምደኛ በፈቃዱ ሀይሉንና የነገር ኢትዮጵያ ጋዜጠኛ አዘጋጅ ጌታቸው ሽፈራውን አነጋግራቸዋለች። መስመር ላይ ሁለት እንግዶች አሉኝ። ሁለታችሁን የጋበዝኩበትን ምክንያት መጀመሪያ ላብራራ። ሁለታችሁ ከዚህ ቀደም በመጽሐፍ ሀሳባችሁን በመግለጽ በማንጸባረቅ ትታወቃላችሁ። በዚህ ምክንያትም ታስራችሁ ተፈታችኋል። የማዕከላዊ እስር ቤትንም ታቆታላችሁ፣ ማረሚያ ቤቶችንም ታቆታላችሁ። ከዛ በተጨማሪ ከተፈታችሁም በኋላ ደግሞ በተደጋጋሚ የታሰሩ ሰዎችን ጉዳይ ከፍርድ ቤቶች አካባቢ ሌሎች እንዲሰሙ ታደርጋላችሁ። የኢትዮጵያን የፖለቲካ ሁኔታ ትከታተላላችሁ። በዚህና በተለያዩ ምክንያቶች ከፍርድ ቤት እና ከእስረኞች ጉዳይ ጋር የተያያዘ እውቀት አላችሁ በሚል ነው የጋበዝኳችሁ። ስለዚህ ከዚህ መነሻ አድርገን እንግዲህ ጠቅላይ ሚኒስትር ኃይለማርያም ደሳለኝና እሳቸውን ጨምሮ አራቱ ፓርቲ አመራሮች ከኢህአዴግ የአስራ ስምንት ቀን ግምገማ በኋላ የፖለቲካ ምህዳሩን ለማስፋት ይወሰዳል ካሉት እርምጃ አንዱ ፖለቲከኞችና ሌሎች ሰዎችን መፍታት ነው። ይሄንን ነገር ከተና ገሩ በኋላ በኢህአዴግ በኩል ምንም የተሰጠ መግለጫ የለም። እንደው ከዚህ ባሻገር ግን በተግባር ወደ ፍርድ ቤቶች አካባቢ ስትሄዱ፣ ወደ እስር ቤቶች አካባቢ ስትሄዱ ወይም ደግሞ ከእስረኛ ቤተሰቦች ጋር ያያችሁት አዲስ ነገር አለ ወይ? የተፈታ ወይም ለመፈታት መንገድ ላይ ያለ እስረኛ አለ ወይ? እስቲ ከጌታቸው ሽፈራው ልጀምር። አይ የለም እንደውም መግለጫው ከተሰጠ በኋላ እንዲከላከሉ የተበየነባቸው አሉ። በርካታ እስረኞች ተፈርዶባቸውም አሉ። አሁን ለምሳሌ ዛሬ ሰላሳ ሶስት እስረኞች ላይ አስራ አምስት ከአስራ ስምንት ዓመት ተፈርዶባቸዋል። በትናንትናም ከዛ በፊትም አጠቃላይ ከአርባ በላይ እስረኞች እንግዲህ መግለጫው ከተሰጠ በኋላ ተፈርዶባቸዋል። ከዛ ከአርባ በላይ የሚሆኑት ደግሞ ምናልባት ከሀምሳ በላይ እንዲከላከሉ ብይን የተሰጠባቸው ሰዎች አሉ። ም ከመፈታቱ በላይ ማለት ነው። ስለዚህ ክሳቸው ተቋርጦ ወይም በምህረት ይፈታሉ የሚለው ነገር ተግባራዊ እየተደረገ አይደለም፣ ወይም ምልክት የለም እያልክ ነው። እስቲ በፍቃዱ በቤተሰቦች አካባቢ ያየኸው ነገር አለ ወይ? እንግዲህ ከዚህ ቀደም በነበሩት በተለይ በቅንጅት አመራሮች ጊዜ ከዛ በኋላም በነበሩት የይቅርታ የምህረት ክስ መቋረጥ ሲኖር ከቤተሰቦች ጋር አንዳንድ ንግግር ቤተሰቦች ጉዳዩን የማወቅ ምልክት አለ እና ይሄን ነገር አለ ወይ? ያየኸው የተመለከትከው ነገር አለ? ዛሬ እንደውም በአጋጣሚ ብዙ ሰዎች አግኝቻለሁ። አንዷ የጋዜጠኛ ውብሸት ታዬ ባለቤት ነበረች እና በጣም ተስፋ እያደረገች ነው በሚያሳዝን ሁኔታ እና ግን ምንም አዲስ ነገር የለም። የሰማችውን እነሱን ውብሸትም የሰሙትን ነገር የለም የሆነ ነገር ተፈጥሮ ድንገት ይሰጡልናል ብቻ እያለች ተስፋ እያደረገች ነው። ሌላ ደግሞ ከሙስሊሞች ጋር በተያያዘ በፊት አብሯቸው ታስሮ ነበረ ጋዜጠኛ የሱስ ጌታቸውን አግኝቸው ነበር። እንደዚህ እሱም ምንም አይነት እንደሚሰጡ የቀሩት አባላቱ እንደሚሰጡ ምንም አይነት ፍንጭ እንዳላገኘ ነው የነገረኝ። እኔ እንደውም አሁን አሁን በጣም ጌታቸ እንደተናገረው ተስፋ አስቆራጭ ሁኔታ ላይ እየደረስን ነው። ምክንያቱም መንግስት ሄድላይኑን አግኝቷል። ርዕሰ ዜናውን ሁለታ እንደሚፈታ ግን ምንም ጭንጭ የለም። ሙሉ ለሙሉ ተስፋ እንዳንቋልቅ፣ ግን ሁለትም ሰው ለቃላቸው ያክል ሰጥተው አላቆሙትም። ወይም ደግሞ ተስፋ እንዳናደርግ ምንም አይነት ፕሮሰስ የለም። እስረኞቹንም ጠርተው አላናገሩም። ወይም ቤተሰቦቻቸውም ላይ የሆነ ነገር አልሰጧቸውም። አቃቢ ህጎችም ሂደቱን እያስኬሄዱ ነው ፍርድም የተፈረደባቸው ሰዎች አሉ፣ ሌሎችም እንደዚሁ። ስለዚህ ርዕሰ ዜናውን ለማግኘት ብቻ ነው እየሰሩት የሚያስብል ነው። በዛ ላይ ቃላት እርምት ለማድረግ በጣም ብዙ ተሽቅዳድሟል። ምናልባት የራሳቸውን ባለስልጣናቶች ሆኑ እንዲያስቡት የእነሱን ባለስልጣናት እኮ በሙስና በምን የታሰሩት እኮ ፖለቲከኞች ናቸው እና ለዲፌኔሽናቸው ወይም ለገለጻቸው እኮ ሁሉንም ሰው ሊወክል ይችላል ያገላለት። ስለዚህ በጣም ተስፋ አስቆራጭ ሁኔታ ላይ ቤተሰቦችን ያሉት ማለት ነው። ጌታቸው እንደው ዘጠኝ ቀን ሙሉ አንድም ምልክት ከሌለ ለምን ይሄ መግለጫ አስፈለገ ብለህ ታስባለህ? በዚህ በእስረኛ ፈታት ጉዳይ ግን ሶስት መሰረታዊ ነገር ያሉ ይመስለኛል። አንደኛው በዋና ጉዳይ እንኳን ማለት እንደዚህ ገና ባልተጨበጠ ነገር ይቅርና የእስር ጊዜውን የጨረሰ እስረኛ ወይም ደግሞ በአመክሮም የአጠቃላዊ የጨረሰ እስረኛ እንኳን በጊዜ አይፈቱም። በነገራችን ላይ ሳምንት ወር ያቆያሉ። እሱ የሚመስለኝ አብዛኛው እስረኛ በተስፋ እንዲደክም ይፈልጋሉ። እኔም ስለገጠመኝ ማለት ነው። እኔ እንኳን ጨርሼ ራሷ ቆይተውኛል የተወሰነ ጊዜ እና አንዱ አባዝ ያለባቸው የደህንነት መስሪያ ቤቱ ይመስለኛል። እስረኞቹ ተዳክመው እንዲወጡ ይፈልጋል። ሁለተኛው ግን መግለጫው በራሱ ሊፈቱ ነው እንዲባለት ይፈልጋል። ፓርቲው ህዝብ እንዲያወራ ይፈልጋል። እስረኞቹ ሊፈቱ ነው፣ ለብሔራዊ መግባባት እያወሩ ነው እንዲል ይፈልጋል። ከሌሎቹ ጉዳዮች ይልቅ፣ ከተቃውሞ ጉዳዮች ይልቅ ይሄን አጀንዳው አጀንዳ ማስቀየሪያ እንደሆነ ነው የሚገባኝ። ከዛ ባሻገር ግን እየሸሹባቸው መግለጫውም ላይ ራሱ እየሸሹ ወደኋላ የመጡባቸውን ነገሮች ስናይ በቀደም ድረስ ጠቅላይ አቃቤ የሰጠውን መግለጫ ድረስ ስናይ ወደኋላ የሸሹባቸው ነገሮች አሉ ይመስለኛል። ያልተስማሙባቸው ምናልባት በግጭት የመጡት ይመስሉ። ከዛ በኋላም ደግሞ አንዳንድ አካላት ደስተኛ ባለመሆናቸው የቀሩ ወደኋላ ያፈገሰጉባቸው ነገሮች አሉ ይመስለኛል። እስካሁንም መስማማት ያልተደረሰባቸው ነገሮች አሉ ይመስለኛል። እነዚህ ሶስት ነገሮች ከዚህ ከእስረኛ ጋር የተያዙ ይመስለኛል። በዋና ጉዳይ እንኳን ተፈርዶባቸው በጨረሱ ጉዳይ እንኳን በቶሎ የማይፈታን የደህንነት መስሪያ ቤት እና የማረሚያ ቤት በምህረት መንግስት ልገሳ በሰጠው በሰጠሁት በሚለው ጉዳይ ቶሎ ይሰጣል ብዬ አልጠብቅም። በነገራችን ላይ በፍቃዱ ቴሌቪዥን ላይ ቀርበው ነው ይህን መግለጫ ፓርቲዎቹ የሰጡትና፣ የተጠያቂነት ጉዳይ አያሳስባቸውም። ህዝብ ይጠይቀናል እንደዚህ ፊትለፊት ተናግረን የሚል እንደ የተጠያቂነት ጉዳይ እንኳን አሳስቧቸው ይፈታሉ ብለህ አትገምትም። በነገራችን ላይ የተጠያቂነት ጉዳይ እንደ ስሙላ ካልሆነ በስተቀር ብዙ ሰዎች ነፍሳቸው ሲጠፋ በሰላማዊ አመጽ ወቅት የተለያዩ ሪፖርቶች የተለያዩ ነገሮች ተብለው ምንም ተጠያቂነት ደረሰን። ስለዚህ ገና ለገና እንፈታለን ብለው የገቡትን ቃል አጠፉና፣ ምክንያቱም ማን ማንም ይጠይቃል? የትስ ነው የሚጠየቀው? ምን መጠየቂያ ቦታ ሳለና ነው ያ ነገር የሚሆነው? ስለዚህ በጣም የሚያሳዝነው ነገር ሁልጊዜም የእነሱ በጎ ፈቃድ እስረኛ መሆናችን ነው እንጂ በእርግጥ ይሄ ቃል ኪዳን ቢሆን የተገኘው እና የታሰሩ ፖለቲከኞች መኖራቸውንም እስከማመን የተደረሰው ህዝቡ በፈጠረው ጫና የአንዳንድ ፖለቲካ ፓርቲ አባላቶችም ትንሽ የህዝቡን ጥያቄ ለመቀበል ፍላጎት እያሳዩ በመምሰላቸው ነው እንጂ ምንም ተጠያቂነት የሚፈራ የመንግስት ቡድንም የለም። አገሩ ኢትዮጵያ ነው እንጂ ያወሩትም ሰዎች ያወሩበትም ሁኔታ የፓርቲ ስብሰባ ላይ ነው። ግን በፓርቲና በመንግስት መካከል ያለው ልዩነት ኢትዮጵያ ውስጥ ጊዜም የደበዘዘ ስለሆነ የፓርቲው ቃል ይፈጸማል ብለን ነው የምናስቡ። የመንግስቱ እና ምንም አይነት የቢሮክራቲክ ቅፋትም የለባቸውም። ለመፈጸም ከፈለጉ ካለገሙ በስተቀር ግን ተጠያቂነት ያመጣባቸዋል የሚለው ላይ እንኳን ማን ማንን ይጠይቃል? ምክንያቱም እነሱ ዳኛ፣ እነሱ አቃቢ ህግ፣ እነሱ ሰብዓዊ መብት አጣሪ ኮሚሽን፣ እነሱ ሁሉንም ነገር ናቸው። ሁለታችሁንም በጣም አመሰግናለሁ። ጊዜ ስጥልኝ። እሺ። እንግዲህ የዛሬው የጋቢና ጉዟችን በዚሁ ተጠናቋል። አስተያየቶቻችሁን ፌስቡክ አት ቪኦኤ አማሪክ ላይ እንቀበላለን። አዎ፣ ሀሽታግ ጋቢና ቪኦኤን ተጠቀሙ። ስናስተናግዳቸው የምሽነውን የመስታወት አድራጊው ና ሄኖክ ሰማእግዜር ነን። ፋሲል ገበዩ ዝግጅታችንን አጠናክሯል። መልካም ምሽት፣ ነገ እንገናኝ። መልካም ምሽት።